ሰሞኑን በኢትዮጵያ የደቡብ ክልል የሱርማ ብሔረሰብ አባላት በጸጥታ ኃይሎች እጅና እግራቸው በገመድ ታስሮ በተሽከርካሪ ላይ ሲጫኑ የሚያሳዩ ምስሎች በማህበራዊ መገናኛ ብዙኃን ታይተዋል። ግለሰቦቹ የተጫኑበት ተሽከርካሪ የደቡብ ፖሊስ ንብረት መሆኑን የሚጠቁም ሰሌዳ ያለው ሲሆን የጸጥታ ኃይሎች ግለሰቦቹን የፊጥኝ ሲያስሩ የሚያሳይ ምስልም ይገኝበታል። ከታሳሪ ግለሰቦች መካከል የአንዱ ግንባር ላይ ደም ይታያል። በርካታ የማህበራዊ ድረገጽ ተጠቃሚ ኢትዮጵያውያንን ያሳዘነውና ያስቆጣው ድርጊት መነሾ እንዲሁም ኩነቱ የተፈጸመበት ጊዜና ቦታ ግን በውል አይታወቅም። በዶይቼ ቨለ የፌስቡክ ማህበራዊ ድረገጽ አስተያየታቸውን የሰጡት አምባቸው በየነ የተባሉ ግለሰብ ይሄ ድርጊት ምንም ምስጢር የለውም መሬት ታችን ለስኳር ፋብሪካ ልትጠቀሙበት አሳልፈን አንሰጥም ስላሉ ብቻ ነው ሲሉ ጽፈዋል ከተማው ጥሩነህ ሙሉዬ የተባሉ የፌስቡክ ተጠቃሚ በበኩላቸው እኔ ምክንያቱ ምን እንደሆነ አላወቅኩም ምክንያቱ ምንም ይሁን ምን ግን ድርጊቱ በጣም አሳፋሪና የቀድሞ ዘመንን አስታዋሽ ነው ሲሉ በድርጊቱ የተሰማቸውን ሀዘን ገልጠዋል የኢትዮጵያ መንግስት ኮሚኒኬሽን ሚኒስትር አቶ ጌታቸው ረዳ የሱርማው ኩነት በክልሉ መንግስት በመጣራት ላይ መሆኑን ለዶይቸቨለ ተናግረዋል እኛ የደቡብ ብሔር ብሔረሰቦች ህዝቦች ክልላዊ መንግስት እንጠይቀን ይሄ ጉዳይ ምንድን ነው የተፈጠረው ብለን እነሱ በኩል መረጃው እንደደረሳቸው እያጣሩም እንደሆነ እስካሁን ባላቸው ግምት ምናልባትም በክልሉ የፖሊስ ኃይል ተፈጽሞ ሊሆን የሚችልበት እድል ዝግ እንዳልሆነ፣ ስለዚህ እሱን አጣርተው እርምጃ ለመውሰድ እየተዘጋጁ መሆኑን ነግረውናል። እኔም ከዚህ የበለጠ ኢንፎርሜሽን የለኝ። በክልሉ መንግስት በኩል ይሄን ጉዳይ ፈጽመዋል ተብሎ በተጠረጠሩ የክልሉ የጸጥታ ኃይል አካላት ላይ ምርመራ የሚያደርጉ እንደሆነ እና እርምጃ እንደሚወስዱ ነግረውናል። እሱን የተከታተል ነው። ይህ ኢንፎርሜሽን ብቻ ነው ያለኝ። ምክንያት እነሱም መረጃ ከደረሳቸው በኋላ ነው ማጣራት ጀመሩ። በሱርማ የተፈጸመውን ድርጊት አስመልክቶ የኢትዮጵያ የሰብአዊ መብት ኮሚሽን ዝምታን ቢመርጥም ፌስቡክና ትዊተርን በመሳሰሉ ማህበራዊ ድረገጽ ተጠቃሚ አራማጆች ዘንድ ድርጊቱ ክፉኛ ተኮንኗል። በዶይቼ ቨለ የፌስቡክ ገጽ አሳሪዎች የየት ሀገር ዜጋ ናቸው ሲሉ የጠየቁም ይገኛሉ። ድርጊቱን ጭካኔያዊ እርምጃ ሲሉ የኮነኑ በርካታ ኢትዮጵያውያን በህገ መንግስቱ ተከበረ የተባለውን የብሔር ብሔረሰቦች መብት ተጨባጭነት በተደጋጋሚ ጠይቀዋል። አቶ ጌታቸው ረዳ ድርጊቱን መንግስታቸው እንደሚያወግዝ ለዶይቼ ቨለ ተናግረዋል። ይሄ በእኛ የጸጥታ ኃይሎች ተፈጸመም አልተፈጸምም፣ አያያዙ እጅግ አስነዋሪ ፈጽሞ የተገኘው አካል ደግሞ ተገቢውን ቅጣት ማግኘት እንዳለበት የአምናል መንግስት የሱርማ ወረዳ በደቡብ ብሔር ብሔረሰቦችና ህዝቦች ክልል በቤንች ማጂ ዞን የሚገኝ ሲሆን በከብት እርባታና አነስተኛ የእርሻ ስራ የሚተዳደሩት ሱሪ አሊያም ሱርማ ጎሳ መገኛ ነው። የኢትዮጵያ መንግስት ለመገንባት ካቀዳቸው የስኳር ፋብሪካዎች መካከል አንዱ የሆነው የኦሞ ኩራዝ የስኳር ፋብሪካ የሚገነባው የሱርማ ጎሳ አባላት በሚገኙበት ደቡብ ኦሞ ነው።